ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ፣ ከአሜሪካ ድምፅ ዛሬ ምሽት አብራችሁን። ከቆያችሁ ከምናስደምጣችሁ ጉዳዮች መካከል ብዙ ጊዜ የኤነርጂ ዘርፍ ተመሳሳይ እንደዚህ ኢንጂነሪንግ አይነት ዘርፎች የሚታሰቡት የሆነ ወንዳዊ ስራዎች ናቸው ተብለው የሚታሰብ ነገር አለ። ኢትዮጵያን ወመን ኤነርጂ ኔትወርክ የኢትዮጵያ ሴቶች በኃይል ዘርፍ ትስስር የተባለው ተቋም መስራቾች መካከል አንዷ እንዲሁም የተቋሙ ኃላፊ የሆነችውን ፍላጎት ተስፋይን ነው የሰማናት። ሴቶች ባልበረከቱበት ዘርፍ ለውጥ ለማምጣት እየተንቀሳቀሰ ስላለው ተቋም ቆየት ብላ በሰፊው ታጫውተናለች። ስለ ኮሌጅ ቤታችን የሚያማክረን ሰው ቀጣይነት ይመጣል። ስለዚህ ያ ለኮሌጅ ቤታችን በጣም ይጠቅመናል። ያለ ሚናስ አካዳሚ ጥሩ ውጤት ያስመዘገቡ ነገር ግን የተሻለ ዕድል የተነፈጉ ወጣቶችን እየተቀበለ የትምህርት ዕድል የሚሰጥ ተቋም ነው። ስለ ትምህርት ቤቱ ቆየት ብለን እነግራችኋለን። እኔና ሌሎች ጉዳዮች የተካተቱበትን መሰናዶ ሀብታም ስዩም እመራለሁ። ኤሌንሳ አስማረ ደግሞ የድምፅና ምስል ምህንድስናውን ይከውናል። አብራችሁን አምሹ። ወደ ቀዳሚው ዝግጅት እንሻገር። ኢትዮጵያን ወመን ኤነርጂ ኔትወርክ የኢትዮጵያ ሴቶች በኃይል ዘርፍ ትስስር የተባለው ተቋም ሴቶች ባልበረከቱበት የኃይል ምህንድስና ስርጭት፣ ትስስርና ውሳኔ ሰጭነት ዘርፍ ውስጥ ለውጥ ለማምጣት የተቋቋመ ድርጅት ነው። ከሁለት መቶ በላይ አባላት ያሉት ተቋሙ ባለሙያዎችን ከማስተሳሰር አልፎ ወጣት ሴቶች በዘርፍ ውስጥ እንዲሳካላቸው የሚደግፉ መርሃ ግብሮችንም ዘርግተዋል። ስለ መርሃ ግብሮቹና ተጨማሪ ጉዳዮች ለማወቅ ወደ ተቋሙ ኃላፊ ፍላጎት ተስፋዬ ስልክ መጥቻለሁ። በኃይል ዘርፍ ውስጥ ለበርካታ ዓመታት በመሐንዲስነት የሰራችው ፍላጎት ተቋሙን ለመመስረት የገፉ ምክንያቶችን ቀድማ ታስረዳናለች። እንደምናውቀው በሀገራችን በጣም ያው የኤነርጂ አቅርቦት እጥረት በብዛት አለ እና እዛ ላይ ደግሞ በብዛት ተጠቃሚዎች ውስጥ ሴቶች ነን። ከዛ በተጨማሪ ደግሞ እንግዲህ እኔም እንዲሁም አብሮ ይህንን ማህበር ያቋቋመን ሴቶች በሰራንባቸው ጊዜያቶች ውስጥ የተገነዘብ ነው ያየ ነው ክፍተት ነበር። እሱም ደግሞ በዚህ ዘርፍ ላይ ሴቶች እንደ ተጠቃሚነታችን ያህል በሙያው ላይ ያለን ተሳትፎ አነስተኛ ነው የሚል ሁላችንም የጋራ ኤክስፒሪያንስ ነበረን ማለት ነው። ስለዚህ አብረን ብንሆን በጋራ የምንመካከርበትን መድረክ ብናዘጋጅ፣ እርስ በርስ የተለያዩ እድሎችን ሼር የምናደርግበትን መድረክ ብናዘጋጅ የበለጠ ሴቶችን ተጠቃሚ የሚያደርጉ የሚለውን ግባት ከመስጠት አንጻር እዛ ላይ ደግሞ ሮል ከመጫወት አንጻር ኃላፊነታችንን ልንወጣ እንችላለን ብለን በማሰብ ነው ይህንን ማህበር ያቋቁም ነው ማለት ነው። ምናልባት በእናንተ እይታ የራሳችሁን ጥናትም አድርጋችሁበት የራሳችሁን ምልከት አድርጋችሁበት ሊሆን ይችላል ሴቶች በዘርፉ ውስጥ ያን ያክል ተሳታፊ ያልሆኑበት ምክንያት ምንድን ነው? እንደ ተጠቃሚነታቸው በተለይ በአመራር እና በተለያዩ የውሳኔ ሰጪ ኃላፊነቶች ላይ ያልተበራከቱበት ምክንያት ምንድን ነው ብላቸው አገኛችሁት? በእኛ ኤክስፔሪንስ ነው። እንደገና ደግሞ የተለያዩ ጥናቶች አሉ። በእርግጥ ስፔሲፊካሊ ኢትዮጵያ ውስጥ የተወሰኑ ናቸው። በዚህ ጥናት የተደረጉት ግን ከሌላም አገራት ካየነው በመነሳት ነው። ሁለት አይነት ነገር አለ ብለን እናስባለን እኛ። ውስጣዊ ችግርና ውጫዊ ችግር እንላቸዋለን። ምንድን ነው ውስጣዊ የምንለው? ሴቷ ራሷ ልክ እንደዚህ አይነት ዘርፍ ላይ ብዙ ጊዜ ኤነርጂ ዘርፍ ተመሳሳይ እንደዚህ ኢንጂነሪንግ አይነት ዘርፎች የሚታሰቡት የሆነ ወንዳዊ ስራዎች ናቸው ተብሎ የሚታሰብ ነገር አለ። ስለዚህ ሴቷ ራሷ እነዚህ ዘርፍ ውስጥ ራሷን ላለማስገባት ወይ ኢቨን ከገባን በኋላ ራሱ ቀጥሎ ላለመሄድ እኔ አልችለውም ይህኛው ለእነ እከሌ የተወሰነ ዘርፍ ነው ብሎ የማሰብ ችግር አለ። ሌላኛው ደግ ጫዊ የምንለው ተግዳሮት ነው። እሱም ደግሞ ራሱ ሶሳይቲ ውድ ነው በእንግሊዝኛ ስቴሪዮታይፕ የሚባል ይህኛው ጀንደር ስቴሮታይፕ እዚህ ውስጥ ሴቶች ናቸው መስራት ያለባቸው ተብሎ ስለሚታሰብ ማህበረሰቡ ራሱ እንደ አንቺ ምን ትሰሪያለች? እንደዚህ አይነት ፖል ላይ አንቺ ተንጠልጥለች ልትሰሪ ነው? እንደ እንደዚህ አይነት አይነት ከባድ የሆኑ ቦታዎች ላይ ሄደች ልትሰሪ ነው እንዴ? ይህማ ለአንቺ አይሆንም፣ ለተለያዩ ችግሮች ትጋለጫለች የሚል የማህበረሰቡ አስተሳሰብ ስላለ ሴቷን አያበረታታትም። አይ በ ይሄ ለነከሌ የተሰጠ ዘርፍ ነው ተብሎ ስለሚታሰብ ሴቶችን አያበረታታም። ስለዚህ በእነዚህ ሁለቱ ውስጣዊና ውጫዊ በምንላቸው ተግዳሮቶች የተነሳ ሴቶች ቢሄዱም ራሱ የሆነ ያህል ደርሰው እንኳን ገብተውበት እንኳን ያቋርጣሉ ትንሽ ቻሌንጅ ሲያጋጥማቸው ድሮም እኮ ይህን ዘርፍ ለእኔ አይሆንም ብለው የማቋረጥ ነገር ገፍቶ ያለመሄድ ነገር ይታያል ማለት ነው። በተለይ ደግሞ ሴቶች የቤተሰብ ኃላፊነት ይመጣል ልጆች ይመጣል ማህበረሰባዊ ኃላፊነቶችን የመቀበል ነገር ይኖራል እና በዛ ሰዓት አይ ይሄንን ማድረግ አልችልም ከባድ ስለሆነ ማድረግ አልችልም ብሎ ወደዚህኛው ነገር ላይ ብቻ ማተኮር፣ ያኛውን ግን አብሮ ማስኬድ አለመቻል ይሄ ደግሞ እኛ የምናስበው የእውነት ስራው ከብዶን ሳይሆን ግን ሰው የሚሰጠን አመለካከት ለራሳችንም የምንሰጠው አመለካከት የሆነ ልክ ስላለው ባውንድሪ ስላለው ነው ብለን ነው የምናስበው። ማለት እንደዚህ ያለውን ችግር ለመቅረፍ ይመስለኛል የተለያዩ መርሃ ግብሮችን በመንደፍ እየተንቀሳቀሳቸው እንደሆነ ሰምቻለሁ። ስለተወሰኑት ለአድማጮች ብትነግሪኝ። ቅድም እንዳልኩት እንግዲህ ሁለቱን ሜጀር ቻሌንጆች ነው ተግዳሮቶች ነው እንግዲህ ለመቅረፍ የምናስብ። የመጀመሪያው ውስጣዊውን አልችልም የሚለውን ነገር ለመቅረፍ ከምናስባቸው ፕሮግራሞች መካከል አንዱ እርስ በርስ የጋራ የትስስር መድረኮችን መፍጠር ነው። በነዛ ሰዓት ምንድነው የምናደርገው? የተለያዩ አርአያ የሆኑ በዘርፉ ላይ አርአያ የሆኑ ሴቶች የሄዱበት የገፉበት ሴቶች ሮል ሞዴል መሆን የሚችሉትን ሰዎች እናመጣና በነዚህ አይነት መርሃ ግብሮቻችን ላይ ኤክስፒሪንሳቸውን ሼር እንዲያደርጉ እናደርጋል። አሃ እኔም ለካ ችሏለሁ እነከሌ የተቻሉት እኔም እችላለሁ የሚል አይነት አስተሳሰብ እንዲኖራቸው ያደርጋል። ሌላው ደግሞ የተለያየ አይነት ስልጠናዎችን እናዘጋጃለን። ለምሳሌ ሳይቶች ላይ መሄድ ሊሆን ይችላል፣ የተሰሩ ፕሮጀክቶችን ሄዶ ማየት ሊሆን ይችላል፣ ወይ ደግሞ ቴክኒካል የሆኑ ነገሮች ላይ ትሬኒንግ መስጠት ኤነርጂ ዘርፉ ላይ ማለት ነው። አንድ ሰው በነገራችን ላይ የእኛ ሜምበር በሚሆን ሰዓት የምናደርገው ራሳቸውን ካስተዋወቁ በኋላ ፍላጎታቸውን ይነግሩናል። ምንድን ነው የምትፈልጉት? ከዚህ ማህበር ምንድን ነው የምትፈልጉት? በዛ በሞሉት መሰረት ቶፒኮችን እየመረጥን ትሬኒንጎች እናዘጋጃለን፣ የተለያዩ ትሬኒንጎች። ስለዚህ ይሄ ሴቷን ኢምፓወር ያደርጋታል ማለት ነው። የበለጠ በዘርፉ ላይ እውቀት እንድታገኝ፣ ኤክስፖዘሮች እንዲመጣ የተለያዩ ቦታዎች ላይ ሄዳ ስታይ ኦኬ፣ ይሄ ነው ለካ፣ ስለዚህ መስራት እችላለሁ የሚለውን አስተሳሰብ እንዲኖር እናደርጋለን ማለት ነው። ሌላኛው ደግሞ ቅድም ያልኩት ኤክስተርናል የሆነውን ቻሌንጅ ደግሞ ለመቅረፍ አንድ ምን እናደርጋለን፣ በዚህ ዘርፍ ላይ ያሉትን ሴቶች ስቶሪያቸውን እንዲነግሩ ፕሮፋይላቸውን እዛ ስራ ላይ ያላቸውን ነገር የሰሩትን ነገር እንዲነግሩ በኛ ማህበር ውስጥ ቪዚቢሊቲ የሚባል አንድ ፕሮግራም አለ። ሴቶች ቪዚብል እንዲሆኑ በተለያዩ ሶሻል ሚዲያዎች ተጠቅመን በዘርፉ ላይ ያሉ ሴቶችን እንዲተዋወቁ ከሴክተሩ ጋር እንዲተዋወቁ ሴክተሩ ላይ ያሉ ሰዎች እንዲያውቋቸው። ሌላው አሁን በቅርብ የጀመርነው አንድ ፕሮግራም አለ በተለይ እዚህ ዘርፍ ላይ ያሉ ቢዝነሱ ላይ የተሰማሩ ሴቶች ወይ ኤነርጂ ላይ ስፔሲፊካሊ የቢዝነስ አይዲያ ያላቸውን ኢንኩቤት ማድረግ በዛ ውስጥ አድርገን እውን ኢንኩቤሽን ፕሮግራም ይባላል። እዛ ውስጥ ገብተው ቢዝነስ አይዲያቸውን ዴቨሎፕ እንዲያደርጉት እንዲሁም ደግሞ ሌሎች ያው ገንዘብ የሚያቀርቡ ሊሰጧቸው የሚችሉ ከኢንቨስተሮች ጋር በመገናኘት ከተለያዩ ግራንቶች ጋር በመገናኘት ቢዝነስ አይዲያቸውን ያደርጉ ይበሉት እንዲያደርጉት ደግሞ የጀመርነው አዲስ ኢኒሽቲ አለን። ማለት በአሁኑ ሰዓት በማህበራችሁ ውስጥ ምን ያክል ሴቶች ተሳታፊ ናቸው? ለወደፊቱ ልታደርጓቸው ልትፈጽሟቸው የምትፈልጓቸው ግቦችስ ምንድን ናቸው? በአሁኑ ሰዓት ማህበራችን ከሁለት መቶ በላይ ሴት አባላት አሉት። አባሎቻችን ኢነርጂ ዘርፍ ላይ የሚሰሩ ባለሙያዎች ማንኛውም ባክግራውንዳቸው የተለያየ ሊሆን ይችላል። ሃይር ማኔጅመንት ያሉ ሚድን ላይ እንደገና አዲስ ደግሞ የሚገቡ ወደ ሴክተሩ ሴቶች ነው ያሉት ማለት ነው። ወደፊት ልንሰራ የምናስበው በብዛት በተለይ አዳዲስ ወደ ዩኒቨርሲቲ የሚገቡ ወደዚህ ሴክተር መግባት የሚፈልጉ በጣም ብዙ ወጣቶች አሉ። እዛ ላይ በብዛት ልንሰራ እናስባለን። በተለይ አሁን ባልኩት በዚህ በቢዝነስ ኢንኩቤሽን ፕሮግራሙ ጋለን። እንደገና ቀደም እንዳልኩት ደግሞ ይሄ የኔትወርኪንግ ፕላትፎርማችንን በስፋት ልናደርገው እንፈልጋለን። ምክንያት እጅግ በጣም አመሰግናለሁ። ፍላጎት ተስፋዬ፣ የኢትዮጵያ ሴቶች በኃይል ወይም ኢነርጂ ዘርፍ ያላቸውን ተሳትፎ ለማሳደግ የተቋቋመው ኢትዮጵያን ውሜን ኤነርጂ ኔትወርክ የተሰኘ ተቋም መስራች እና ፕሬዚደንት ነሽ። ስለ ማህበሩ ሊያካፈልሽን ነገር ሁሉ በእጅጉ አመሰግናለሁ። እኔም አመሰግናለሁ። መልካም ቀን። መከታተል ላይ ያላችሁት ጋቢና ቪኦኤን ነው ከአሜሪካ ድምፅ አብራችን ስለሆናችሁ በእጅጉ እናመሰግናለን ተመልካቾቻችን፣ እንዲሁም አድማጮቻችን። ወደ ቀጣዩ ዘገባ እንሻገር። ወጣቱ በማህበራዊ ሚዲያ በተለይም በፌስቡክ የሚወጡ መረጃዎችን ሲጠቀም እውነትነቱን ለማረጋገጥ ሌሎች የተለያዩ የመረጃ ምንጮችን አብሮ መመልከት አለበት ይላሉ በዘርፉ ጥናት ያደረጉ አንድ ምሁር በአሁኑ ጊዜ በኢትዮጵያ እየታዩ ላሉ ግጭቶች አንዱ ምክንያት በወጣቱ ዘንድ በቂ የሚዲያ አጠቃቀም እውቀት አለመሆንም አለመኖሩንም እንደሆነ ያምናሉ። ጥናት አድራጊው ዶክተር ሰለሞን ታቦር እንደሚሉት ለወጣቱ የሚዲያ አጠቃቀም ስልጠና በስፋት መሰጠትና እውነት አጣሪ ተቋምም መቋቋም ያስፈልጋል። አስቴር ምስጋናው ተከታዩ ልካለች። በኢትዮጵያ ፌስቡክ የተሰኘው የማህበራዊ መገናኛ ዘዴ ተጠቃሚዎች ቁጥር በሚሊዮኖች እንደሚገመት በዘርፉ ጥናት ያደረጉት ዶክተር ሰለሞን ታቦር ይናገራሉ። ፌስቡክ እንደ ኢንስታግራም፣ ቴሌግራም፣ ትዊተር እና ቲክቶክ ከመሳሰሉ የማህበራዊ ትስስር ገጾች በበለጠ በኢትዮጵያውያን ዘንድ ተመራጭ የማህበራዊ መገናኛ ዘዴ መሆኑን በጥናታቸው ማረጋገጣቸውንም ያስረዳሉ። ክፍትና አሳታፊ ያልሆነ የፖለቲካ ምህዳር፣ አብዛኛው የህብረተሰብ ክፍል የፖለቲካ አስተሳሰቡ የፖለቲካ አመለካከቱን በፌስቡክ ማህበራዊ ሚዲያ እንዲገልጽ አስገድሉታል። በሁለተኛ ደረጃ የመንግስት መገናኛ ብዙሃን ወይም ፓብሊክ ሚዲያ የምንላቸው ሁሉንም የህብረተሰብ ክፍል ቅሬታው፣ አስተሳሰቡም ወይም አመለካከቱን በእኩል ደረጃ መግለጽ አለመቻላቸው ወይም ማስተናገድ አለመቻላቸው በሶስተኛ ደረጃ በተመሳሳይ ጊዜ ቪዲዮን፣ ኦዲዮን፣ ቴክስትን መለዋወጥ ይቻላል። ሀሳብን ኦንላይን ኢንተርአክት ማድረግ ይቻላል። ይሄ የሚዲያው ልዩ የሆኑ ባህሪያት ወጣቱ በከፍተኛ ቁጥር ይህን ሚዲያ እንዲቀላቀል አድርጎታል። ጥናቱን ያደረጉት በአማራ፣ በኦሮሚያ እና በትግራይ ክልሎች እንደሆነ የሚናገሩት ዶክተር ሰለሞን የፌስቡክ ተጠቃሚዎቹ ወጣቶች በመሆናቸው ስለ ሚዲያ አጠቃቀም በቂ እውቀት የላቸውም ይላሉ። አክቲቪስት የምንላቸው የተለየ አጀንዳ ሊኖራቸው ይችላል። ለምሳሌ ሄት ሞንገር አክቲቪስት የምንላቸው ትልቁ ሮላቸው ወይም ትልቁ አላማቸው ግጭትን፣ ብጥብጥን በብሔር መካከል ወይንም በሃይማኖት መካከል ጠላቻ መስራት ጥርጣሬ ማስፈን ይሆናል ማለት ነው እና አላማ ይዘው ነው የሚሰሩት። ሌሎች አክቲቪስቶችም አሉ። ካሽ መንገድ አክቲቪስት የምንላቸው አለ። አላማቸው ገንዘብ መስራት፣ ወጣቱን ስሜቱን ሊያነቃቃና ሊያነሳሳ የሚችል የተለያዩ አጀንዳዎችን በማራገብ ከዚህ ከብጥብጡ የሚባል ወይንም ከችግሩ ገንዘብ መስራት የሚፈልጉ አክቲቪስቶች አሉ። በተለይ ደግሞ የሚዲያ ዕውቀት ወይም ሚዲያ ሊትሬሲ የምንለው በቂ ግንዛቤ ካለመኖር ጋር ተያይዞ ወጣት የምንለው አብዛኛው የማህበራዊ ሚዲያ ተጠቃሚ ወጣቱ ከመሆኑ ጋር ተያይዞ ሰለባ ሲሆን ይታያል። ተማሪ ሀብተ ጊዮርጊስ አለምነው የአራተኛ ዓመት የኮሌጅ ተማሪ ነው። የተለያዩ የማህበራዊ መገናኛ መንገዶችን ተጠቃሚ ቢሆንም በፌስቡክ የሚሰራጩ መረጃዎችን ቀዳሚ ያደርጋቸዋል። በፌስቡክ የሚያገኛቸውን መረጃዎች ተዓማኒነት እንዴት ማረጋገጥ እንደሚችል ላነሳሁለት ጥያቄ ተማሪ ሀብተ ጊዮርጊስ ተከታዩም ብሏል። ይህ ነው ይህ ነው አልልሽ አልችልም። ነገር ግን ብዙ ጊዜ እውነታውንና ውሸታውን የምታረጋግጡ አንዳንድ ጊዜ ድግግሞ ሲሆን እውነት ይመስልናል ነገር ግን በራሴ መንገድ እንዴት ነው እውነቱን፣ እንዴት ነው ውሸቱን የምልበት ምክንያት በጣም አሁን ባለው የስርጭት ሁኔታ እስከከባድ ንወጣ እውነቱን ውሸቱን ለመለየት በጣም አስቸጋሪ ነው። እውነታውን ለማረጋገጥ በእርግጥ ከሳምንት በላይ እኔ አንድ አንድ ፖስት አንድ የሆነ ነገር ከተፖስተ በኋላ ሳምንታት እንጠብቃለን። እውነት ውሸትን ለማለት ከዛ በመንግስት ደረጃ ውስጥ የተካቶ ተረጋገጠ ያ ነገር ትክክል ነው እያስባለ ወጣት፣ ሰላም ተስፋዬ ፌስቡክ ከሚያዘወትሩ ተጠቃሚዎች አንዷ መሆኗን ትናገራለች። ተሞክሯንም እንደሚከተለው ታብራራለች። ፌስቡክ ተጠቃሚ በፌስቡክ የሚወጡ መረጃዎችንም እከታተላለሁ አያለው። ግን ሁሉም መረጃዎች ትክክለኛ ናቸው ብዬ አላምንም። ምክንያቱም ትክክለኛው የመረጃ ምንጭ ማወቅ ስለማይቻል ብዙ መረጃዎች እንደውም በአብዛኛው ትክክል አይደሉም ብዬ ነው ማምነው። ትክክለኛ ነው ተብሎም የተረጋገጡ ምንጮች የሉም። የመረጃ ምንጭ የሚሰጡ ሚዲያዎች ስለሌሉ ከባድ ነው ትክክለኛውን ማወቅ። ዶክተር ሰለሞን ለጥናታቸው ማሳረጊያ ያደረጉት ሁለት መሰረታዊ ነጥቦችን ነው። ወጣቱ የሚዲያ አጠቃቀም እውቀትን ማዳበር እንዳለበት፣ መንግስትም እውነት አጣሪ ተቋም ማቋቋም እንደሚገባው ጥናት አድራጊ ይመክራሉ። መገናኛ ብዙሀንም ከመጽሐፍም የኢንፎርሜሽኑን እውነታነት ቬሪፋይ አድርጎ ነው ኢንፎርሜሽኑን መግዛት ወይም መቀበል ብቻ ያለበት ማለት ነው። ስለዚህ የአክቲቪስቶች ሰለባ እንዳይሆን ወጣቱ ነገሮችን ክሪቲካሊ ማየት ይቻላልበት ክሪቲካል ቲንኪንግ ሚዲያ ሊትሬሲ እውቀት የግድ ያስፈልጋል። ስለዚህ መንግስት የተጀመሩ ስራዎች ነበሩ። በተለይ በህግ ማስከበር እንቅስቃሴ ጊዜ ፋክት ቬሪፊኬሽን ሴንተር አቋቁመው በማህበራዊ ሚዲያ በሜይንስትሪም ሚዲያ የሚሰጡ ዜናዎች፣ በተለይ መንግስትን የሚመለከቱ ዜናዎችን ማስተባበያም ማስተካከያም ሲሰጥ ነበር። በማልግን ተቋርጧል። ስለዚህ ራሱን የቻለ አንድ ተቋም ያስፈልጋል። ይሄ ማህበራዊ ሚዲያ በቁጥርም በተጽዕኖም እየጨመረ የሚሄድ ነገር ነው። ስለዚህ መንግስት እየጨመረ የሚሄድን ነገር ችላ ማለት ሳይሆን አንድ ፋክት ቬሪፋይ የሚያደርግ እንደ ኢንስቲትዩሽን ያለ ተቋም ገንብቶ እያንዳንዱ ነገር መንግስትን የሚመለከት ሀገርን የሚመለከት ነገር ከማህበራዊ ሚዲያ ሲመጣ ለዛ ማስተባበያም ትክክለኛ የሚሆን ኢንፎርሜሽን መስጠት መቻላለን። ይህንን ጥናት መነሻ በማድረግ በሀገሪቱ በአምስት ክልሎች ውስጥ በሚገኙ በስምንት ዩኒቨርሲቲዎች እና ሁለተኛ ደረጃ ትምህርት ቤቶች በሚዲያ አጠቃቀም እውቀት ላይ ስልጠና መስጠት መጀመራቸውንም አክለው ገልጸዋል። ዶክተር ሰለሞን ለአሜሪካ ድምጽ አስቴር ምስጋናው ባህርዳር። አስቴር ምስጋናውን እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው፣ ከአሜሪካ ድምጽ በመቀጠል የነገዋን ኢትዮጵያ መሪዎች በጥራት ማፍራት የሚል ዓላማ አንግቦ ወደ ስራ የገባ ለየት ያለ ትምህርት ቤት እንቃኛለን። በወይዘሮ ድብቃ ኃይሌና በባለቤታቸው በደብረ ብርሃን ከተማ የተገነባው ኃይሌ ማናስ አካዳሚ ከተለያዩ የኢትዮጵያ ስፍራዎች በውጤት አወዳድሮ የተቀበላቸውን የሁለተኛ ደረጃ ተማሪዎች በማስተማር ላይ ይገኛል። ለትርፍ እንዳልተቋቋም የሚነገር ለዚህ የአዳሪ ትምህርት ቤት ምን የተለየ ነገር አለው? ኬኔዲ አባቴ ይነግረናል። የትምህርት ጥራት ፈተና በተጋረጠባት ኢትዮጵያ አንዳች ለውጥ ለማምጣት በማሰብ በግሉ ዘርፍ የተገነባ አዳሪ ትምህርት ቤት ነው ኃይሌ ማናስ አካደሚ። በደብረ ብርሃን ከተማ የሚገኘው ይህ የሁለተኛ ደረጃ ትምህርት ቤት በአጭር ጊዜ ውስጥ ተገንብቶ ከተለያዩ የኢትዮጵያ ክፍሎች የተሻለ አቅም ያላቸውን ተማሪዎች አወዳድሮ በመቀበል ካለፈው ዓመት ጀምሮ በስራ ላይ ይገኛል። መላውን ኢትዮጵያ ታሳቢ በማድረግ የተመሰረተው ትምህርት ቤቱ አሁን ላይ ስምንተኛ ክፍልን ካጠናቀቁ በኋላ በሁለት ዙር የተቀበላቸውን የዘጠነኛና የአስረኛ ክፍል ተማሪዎችን በማስተማር ላይ ነው። ተማሪ ጽዮን አብይ በአሁኑ ወቅት በግቢው ካሉ ሰባ ሁለት ተማሪዎች አንዷ ናት። የትምህርት አሰጣጡን ስናየው በጣም የተለየ ነው። ከአስተማሪዎቻችን ጋር አብረን ነው የምንኖረው፣ አብረን ነው የምንበላው፣ ብዙ ነገር ሼር እናረጋለን። እንዴት ማሰብ እንዳለብን ነው እንጂ ምን እንደምናስብ አይደለም የሚነገረን። ይህን እንደዚህ አርጉ ሳይሆን የሚባለው፣ ይህን እንዴት እንደዚህ ማድረግ እንችላለን የሚባለው ስለዚህ በራሳችን እንድናስብ፣ ነገሮችን እንድንፈጥር፣ እንድንመራመር የሚያደርግ ነገር ነው ብዬ አስባለሁኝ። የወደፊት ህይወታችንን የጀመር ነው እና ወደፊት ማየት የጀመር ነው አይ ቲንክ እዚህ ስንገባ ነው ብዬ ነው ማስበው። ስለ ኮሌጅ ህይወታችን የሚያማክረን ሰው ቀጣይ አመት ይመጣል። ስለዚህ ያ ለኮሌጅ ህይወታችን በጣም ይጠቅመናል። በዚህ አዳሪ ትምህርት ቤት የሚማሩ ተማሪዎች በጽንሰ ሀሳብ ደረጃ የቀሰሙትን እውቀት በተግባር መፈተሽ የግድ ይጠበቅባቸዋል። ለተግባር ትምህርት በተዘጋጁና አስፈላጊ ግብዓቶች በተሟሉላቸው ስፍራዎች የተግባር ልምምዶችን ያደርጋሉ። የአስረኛ ክፍል ተማሪዋ ረዴት ደለለኝ ስለዚህ ታስረዳለች። ሀይሌ ማናስ አካዳሚ ትምህርት ቤታችንን በግሌ ለየት የሚያደርጉ ነገር ብዬ የማስበው ነገር አንደኛ ትምህርት ቤት ውስጥ ብዙ ጊዜ የምንማራቸውን ቲዎሪቲካል የሆነ አይዲያዎችን በፕራክቲካል እንድማር ዕድልን ይሰጡናል። ዲዛይን ላብ አለን ቴክ ክለብ አለ እና እነዚህን ክለቦችና እነዚህን ቦታዎች በመጠቀም የተማርኑን ነገር በተግባር እነሰራ ድል ይሰጠናል ማለት ነው። ሌላ ደግሞ ትምህርት ቤታችን ከምንም በላይ ለተማሪዎች ሊደርሽፕ ኦፖርቱኒቲዎችን ይከፍታል። ይሄ ደግሞ ተማሪዎች ወደፊት ሲያርጉ መሪ በሚሆኑበት ጊዜ ሰልፍ ኮንፊደንስ እንዲኖራቸው በራሴ መተማመን ችሎታቸውን ያዳብራል ብዬ አስባል ነው ተማሪ አማራ አማሮም እንዲሁ በትምህርት ቤቱ አገኘሁት የሚለውን የተለየ የመማር ማስተማር ሂደት እንዲህ ይገልጻል። የምንማራቸው ነገሮች ሀምሳ ሀምሳ ነው። ቴዎሪውን ሀምሳ ፐርሰንት እንማራለን ፕራክቲካሉን ደግሞ ሀምሳ ፐርሰንት እንማራለን ማለት ነው። ከዛ በተጨማሪ እንግዲህ ከትምህርት ውጪ የተለያዩ የምናደርጋቸው እንቅስቃሴዎች አሉ። ከክላስ ውጪ ከአስር ሰዓት ጀምሮ እስከ አስራ አንድ ሰዓት ሁለት አይነት ነገሮችን እናደርጋለን። ስፖርትና ማህበረሰብ ተኮር የሆኑ ነገሮችን እናደርጋለን። የተለያዩ ማህበረሰቦችን የምናገለግልባቸው ኮሚኒቲ አውትሪሾች አሉ። ኤሌመንታሪ ትምህርት ቤት መደገፍ ሊሆን ይችላል። ከዛ በተጨማሪ የተለያዩ ዲዛይኖችንና አርቶችን በማዘጋጀት ራሳችን ክላስ ውስጥ ከተማርነው ባሻገር የተለያዩ ፕሮጀክቶችን በመቅረጽ የምንሰራበት ማለት የጤና ዘርፉንም ስንመለከት ትምህርቱንም ይዘን ስንሄደ የምንኖርበትን መንገድ ስናይ ኃይሌ ማናስ አካዳሚ ለእኛ ትምህርት ቤት ብቻ ሳይሆን አንድ ከተማ ነው ብለን መውሰድ እንችላለን ማለት ነው። ተማሪዎቹ በጽንሰ ሐሳብና በተግባር ያገኙትን እውቀት እንዲሁም የሀሳባቸውን ውጤት የተለያዩ እንግዶች በተገኙበት የሚያሳዩባቸው ዝግጅቶችም ይካሄዳሉ። የተለያዩ ኪነጥበባዊ ተሰጥኦቻቸውንም በእነዚህ ዝግጅቶች ላይ ያቀርባሉ። ባለፈው ሳምንት በተካሄደ መሰል ዝግጅት ላይ ከተገኙ ተጋባዦች መካከል የሆኑት የደብረ ብርሃን መምህራን ትምህርት ኮሌጅ ምክትል ዲን መብአ ፈጠነ ከዝግጅቱ በኋላ አስተያየታቸውን ሰጥተውናል። ተማሪዎቹ በጣም በሚገርም ሁኔታ በዚህ አጭር ጊዜ ውስጥ ይህን ያህል ለውጥ ማምጣታቸው እጅግ በጣም የሚደነቅ ነው። ልጆቹ በንድፈ ሐሳብ ያገኙትን እውቀት በተግባር ሲተረጉሙ ማየትን የመሰለ ትልቅ ደስታ የሚፈጥር ነገር አላየሁም። ወደፊት ሳይንቲስቶችን ማፍራት እንደምንችል ከተሰራ ለውጥ ማምጣት እንደሚቻል በዚህ አጋጣሚ በዛሬው ውለት የተረዳሁበት ኢቭን እኛም እንደ ኮሌጅ ከዚህ መውሰድ ያለብንም ነገር እንዳለ ግንዛቤ አግኝቻለሁ ብዬ አስባለሁ። እንደ ሀገርም ቢሆን ያለው ጠቀሜታ በጣም የጎላ ነው። ያው የትምህርት ጥራት ችግር ይታወቃል። ብዙ ጊዜ ግን ተማሪዎቻችን አይደለም ችግር ያለባቸው ተማሪዎቻችን ችግር እንደሌለባቸው በተግባር ዛሬ አይተናል። ከተሰራ በተገቢው የማስተማር ስነ ዘዴ ተማሪዎቻችን ለመቀየር ጥረት የምናደርግ ከሆነ አስፈላጊውን የትምህርት ግብዓት የምናሟላ ከሆነ የሚፈልገውን ለውጥ በአጭር ጊዜ ማምጣትና የትምህርት ጥራትን ማረጋገጥ እንደሚቻል ማሳያ ነው ይሄ የዛሬው ፕሮግራም ብዬ ነው የማስበው። ትምህርት ቤቱ ስለተቋቋመበት ዓላማ የጠየቅ ናቸው የትምህርት ቤቱ ምክትል ዳይሬክተር ተስፋዬ ክፍሌ ምላሻቸው ይህ ነው። ሀይሌ መናስ አካዳሚ በወይዘሮ ሬቤካ ሀይሌና በባለቤታቸው ጆን ማናስ የተቋቋመ ነው። የሁለቱ ላስት ኔም ተወስዶ ነው ሀይሌ መናስ የተባለው። ትምህርት ቤቱ የተቋቋመበት ዓላማ፣ ዋናው ዓላማው የነገን የኢትዮጵያ መሪዎች ማፍራት ነው። እንግዲህ መሪ ስንል ብዙ የምናስበው የፖለቲካ መሪን ብቻ ነው ግን መሪነት በብዙ ዘርፍ አለ። ከሃይማኖት ጀምሮ፣ ከስፖርት፣ ከባህል፣ ከሌላውም ከኢኮኖሚ ስንል በዚህ ሁሉ ኢትዮጵያን ነገ ሊመሩ ይችላሉ ብለን የምናስባቸውን ተማሪዎች ለማፍራት ነው ይሄ ትምህርት ቤት የተቋቋመው። ትምህርት ቤቱ የግል ነው፣ ነገር ግን አትራፊ አይደለም። ለትርፍ የተቋቋመ አይደለም። ዋናው አላማው ኢትዮጵያን ማገዝ ነው። የነገ መሪዎቿን በማፍራት ኢትዮጵያን ማገዝ ነው። ሀይሌ ማናስ አካደሚ ተማሪዎችን የሚቀበልበት መስፈርት ብቃት ብቻ እንደመሆኑ ከየትኛውም የኢትዮጵያ ክፍል መመዘኛውን የሚያልፉ ተማሪዎች ትምህርት ቤቱን የመቀላቀል እድል አላቸው። ይህ ደግሞ የተለያዩ ማንነቶችንና ባህሎችን በማወቅ በታዳጊ ዕድሜያቸው ይበልጥ ኢትዮጵያዊ ህብረ ብሔራዊነትን ለማወቅ እና ለመለማመድ እንደሚረዳቸው ተማሪዎቹ ያስረዳሉ። ሁሉም ተማሪ እዚህ ከተለያየ ከሀገራችን አቅጣጫ ነው የመጡት። ከባህር ዳር፣ ከአዋሳ፣ ከሁሉም ቦታ ነው የመጡት ና ያው ከተለያየ ክፍል ስትመጡ ደግሞ የተለያየ ሆነ የህይወት ኤክስፒሪየንስ ነው ያለው። ሁሉም ሰው የተለያየ የሆነ እውቀት ነው ያለው ና ያንን እውቀት አንድ ላይ ስትኖር ከማታውቃቸው ከዚህ በፊት ማታውቃቸው ሰዎች ጋር አንድ ላይ ስትኖር አዲስ ነገር የመማርን አዲስ የሆነ እስኪሎችን ዲቨሎፕ የማድረግ እድል ይገኛል ማለት ነው። ከዚህም ባለፈ ደግሞ አሁን ተማሪዎች አንድ ሀዋሳ ውስጥ የሚኖር ተማሪ ቢኖር ዩኒቨርሲቲ ተመድቦ ሌላ ሀገር ሲሄድ ሌላ አዲስ ሰው ነው የሚተዋወቀው ማለት ነው። እሱ አዲስ እንዳይሆንብን ኦልሬዲ እዚህ አዲስ ሰዎችን ስለምናውቅ፣ ወደፊትም ኮሌጅን ወይም ዩኒቨርሲቲ ስንገባ አዲስ አይሆንብንም ማለት ነው። ከብዙ ቦታ የመጡ ተማሪዎች ናቸው ያሉት። እሱ አንድ የመተሳሰብ የመቻቻል ነገር ማሳያ ይሆናል። ኔክስት ደግሞ ብዙ ጊዜ ቦርዲንግ ስኩል ላይ በጣም ትልቁ ችግር ምንድን ነው? የመግባባት ችግር አለ። እዚህ ግን በጣም ደስ የሚለው ነገር ሁላችንም ተሳስበን ተግባብተን ነው የምንኖረው እና ደግሞ ከተለያየ ቦታ መምጣታችን ልዩነት ሳይሆን እንዲሁም የተለያዩ ነገሮችን ሼር እንደማድረግ አይነት መንገድ ነው የተጠቀምንበት። በኢትዮጵያ የደርግ መንግስት ወደ ስልጣን በመጣ ማግስት ከአባታቸው ጋር ሀገራቸውን ጥለው ወደ ዩናይትድ ስቴትስ መሰደዳቸውን የሚገልጹት የትምህርት ቤቱ መስራችና ዋና ዳይሬክተር ወይዘሮ ርብቃ ኃይሌ ለትውልድ ሀገራቸው አንዳች ነገር ማበርከት በማሰብ ትምህርት ቤቱን እንደከፈቱት ይገልጻሉ። በኃይሌ ማናስ አካደሚ መማር የሚፈልግ አንድ ተማሪ በአመት 10 ሺ ዶላር ወይም ከ500 ሺ ብር በላይ መክፈል ቢጠበቅ ያደረግበትም የትምህርት ቤቱን የመግቢያ ፈተና ወስዶ ያለፈ ተማሪ መክፈል ባይችል እንኳን እድሉ እንደማይነፈገው ወይዘሮ ርብቃ ይናገራሉ። በትምህርት ኢንቨስትመንት ነው ወደ አሜታይ ነገር አይደለም። ይሄን ትምህርት ቤት ኢንቨስትመንት ነው ግን ለትርፍ አይደለም። ነው ሰው ሊማር አይችልም ግማሽ እንግዲህ የሚከፍል ሰው ይከፍላል። እስተምንችል ድረስ ደግሞ በጣም ታላንትድ የሆኑ ልጆች እና የኛን ፈተና ካለፉ ስኮርሽፕ ፈልገን ፊናንሽል ኤድ እንሰጣለን። ግን እኔ ማየው ለትርፍ አይደለም። እኔ ማየው የነሱ ውጤት የነሱ የሚሰሩት እሱ ነው የኔ እሱ ነው ኢንቨስትመንት። ማየው ያስብኩትን ነገር ሁሉ ከፍት እየደረሰ እያ ይሆና ወደፊት የሚመጣ ነገር በጣም አፕቲሚስቲክ ነኝ። በጣም ደስ ብሎኛል ዛሬ እና ይሄንን ለሀገሬ ማስራት እችላለው ለእነሱም ጥሩ ነው፣ ለኢትዮጵያ ጥሩ ነው፣ ለራስን ያስደስተኛል። ይህንን ለማለት እንደሱ ነበር የተነሳ ትሟላለን። ተማሪዎቹ እንደ ጂምናዚየምና ሕክምና ያሉ አገልግሎቶችንም በዚያው በትምህርት ቤታቸው ቅጥር ግቢ ውስጥ ያገኛሉ። ከተመሰረተ ሁለተኛ ዓመቱ ላይ የሚገኘው ይህ ሀይለ ማናስ አካዳሚ በአሁኑ ሰዓት ከተለያዩ የኢትዮጵያ አካባቢዎች ያሰባሰባቸውን ሰባ ሁለት አዳሪ ተማሪዎች ዘጠነኛ ና አስረኛ ክፍል በማስተማር ላይ ይገኛል። በቀጣይነት የመማር ማስተማር ሂደቱን እስከ 12 ለማስፋት ያቀደው ትምህርት ቤቱ በየዓመቱ አንዳንድ መቶ ተማሪዎችን ከተለያዩ የኢትዮጵያ አካባቢዎች አወዳድሮ ለመቀበል በመዘጋጀት ላይ ነው። ለዚህም ይረዳው ዘንድ የተለያዩ የማስፋፊያ ተግባራትን በማከናወን ላይ ነው የሚገኘው። ለአሜሪካ ድምፅ ኬኔዲ አባተ ደብረ ብርሃን። ኬኔዲ፣ እናመሰግናለን። በመጨረሻም ወደ ኮንጎ እንሸጋገርና በአካልም በመንፈስም አድካሚ በሆነው የግብርና ስራ ላይ የተሰማሩ ወጣት ሰዎችን ውጤታማ እንዲሆኑ ለየት ያለ ካምፕ ተዘጋጅተዋል። ኤደን ገረመው ስለዚህ ጉዳይ ትነግረናለች። እጅግ አድካሚ በሆነው በግብርና ስራ ላይ አካባቢን ሳይጎዱ ውጤታማ በሆነ መልኩ በዛ ያለ ምርት ለማምረት ነው ይሄ የገበሬዎች ማሰልጠኛ ካምፕ በዴሞክራቲክ ኮንጎ የተቋቋመው። የካምፑ አሰልጣኝ በሚዲ ሌላ ዱሩ እንዲህ ይላሉ። ገበሬ ለመሆን በጣም ጥሩ አቋም ላይ መገኘት ያስፈልጋል። በጥሩ አቋም ላይ መገኘት ማለት ደግሞ የአካል ብቃት እንቅስቃሴ ማድረግ፣ አካልና መንፈስን ማነቃቃት ማለት ነው። በርናርድ አዩቪ የካምፑ አስተባባሪ ነው። ካምፑ ተፈጥሮንና አካባቢን ያገናዘበ ስራ እየሰራ ይገኛል ይላል። በዚህ በግብርናው ዘርፍ ያለውን የእውቀት ክፍተትና የስልጠና ፍላጎት እንደተረዳን ወዲያውኑ የማሰልጠኛ ካምፑን የከፈትነው። እጅግ ብዙ ብዙ አይነት ጽንሰ ሀሳቦች ቢኖሩም እኛ ግን ይበልጡን ተግባራዊ መሆን ወደሚችሉ ዘዴዎች እናደላለን። ግብርናቸው ጤናማ በሆነ መንገድ ማስኬድ እንዲችሉ የተለያዩ ክህሎቶችና ዘዴዎችን ነው የምናሳያቸው። እኛ የምንከተለው የግብርና ዘይቤም ምንም አይነት ጸረ ተባይ መድኃኒቶችን አያስጠቅምም። ነገር ግን ጸረ ተባይ መድኃኒቶችን ሳይጠቀሙ ማምረት እናስተምራቸዋለን። በዚህ ስልጠና ላይ ተሳታፊ የሆነውና በካምፕ ውስጥ የሚኖረው ጂም ፖል ማጋንታ እንዲህ ይላል። በዚህ በግብርና አካባቢ ጥበቃ ላይ ልሳተፍ የቻልኩት የወይን ማምረቻ ስላለኝ ነው። ጂም ፖል ስልጠናው በቀጠናው ባሉ ገበሬዎች መካከልም ሰናይ የሆነ የትስስርና የጓደኝነት ስሜትን ፈጥሯል። አካባቢውን እየጠበቅኩ የማበቅላቸው ፍሬዎች ያላቸውን ይዘት መቆጣጠር ይሻለው። በዚህ ምክንያት እኛ አምራቾች እዚህ የተማርነውን ዕውቀትና የግብርና ዘይቤዎች የምርት ሂደቱን ለመቆጣጠር እንጠቀምበታለን። جين بول يا السلطان لا الكباب يطبقا بمن ملكو مفتاهي اندم يما ما تام يتقمال كان السلطان اوكل ياس دساتي نجر بينور كسوغار ارس برس يالو قرررب نو ምን ለማለት ፈልጌ ነው፣ እኛ እዚህ ከቤኒን ከቡርኪና ፋሶ ናይጄሪያና ኮንጎ የመጣን ተሳታፊዎች ነን። በቡድን የተከፋፈልን ሲሆን በየዕለቱም አብረን መስራት ይኖርብናል። ይህ ደግሞ ከስልጠናው የዘለለ ወዳጅነት እንድናበጅም ጠቅሞናል። ጅምፖል ከዚህ ስልጠና ላይ ስላገኘው አንድ ትምህርትም እንዲህ ይገልጻል። እኛ የምንለየው በምንከተለው የግብርና ዘዬ ነው። ምክንያቱም ብዙ ሰዎች ተጨማሪ ገንዘብ ለማግኘት ሲሉ የፓልም ዛፎችን ይቆርጣሉ። ይህ ደግሞ አካባቢን ይጎዳል። እኛ ግን የፓልም ዛፎችን አንቆርጥም። ገና በእንቡጥነት ያሉትን ፍሬዎቹን ብቻ ነው የምንጠቀመው። ስለዚህ ዛፉ ሕይወቱን ይቀጥላል። ጂም ፖል በአሁኑ ሰዓት እያደረጉ ያሉት ነገር በግብርናው ዘርፍ ውጤታማ መሆን ብቻ ሳይሆን በአጠቃላይ ለሚኖሩባት ምድርም በጎ አስተዋጽኦ መተው እንደሆነ ይጠቅሳል። የምንኖርባትን ምድር ከማጥፋት ይልቅ የሚያቆያትን የምርት ዘዴ መርጠን መስራታችን አስደሳች ነገር ነው። ይሄ በሰውነታችን ያስደስተናል። ከኛ የቀደሙት ይችን ምድር እንዳቆዩልን እኛም ለልጆቻችን ማቆየት መቻል አለብን። አብራችሁን ስላመሻችሁ በእጅጉ እናመሰግናለን። የነገ ሰው ይበለን። አድማጮቻችን፣ ተመልካቾቻችን መልካም ምሽት ንላችሁ